You're with SBS Radio. Find more great stories in your language at sbs.com.au. SBS Radio download the Madragon Namas Mulu program and net madam maradat sbscomau <laughs> Michelin አቶ ሳሙኤል ገብረ መስቀል ያልታወጀው ወረርሽኝ የስኳር በሽታ ታይፕ ቱ መጽሐፍ ደራሲ በቅድሚያ ወደ መጽሐፉ ይዘት ከመዝለቃችን በፊት የህክምና ተጠባቢ መዋተኛ ሳይሆኑ የስኳር በሽታ ላይ አተኩረው ለመጻፍና ለአንባቢያንም ለማድረስ የወደዱት ለምንድን ነው እሺ በጣም አመሰግናለሁ ካሳሁን በመጀመሪያ እንኳን ለብርሃነ መስቀሉ ብሰላም አደረሰ አመቱ ሙሉ የሰላም የጤና የተስፋ እንዲሆን እመኝልሃል ወደዚህ ጉዳይ እኔ ላተኩር የቻልኩት እንዳልከው የህክምና ባለሙያ አይደለሁም፣ ግን ለረዥም አመታት አትሊስት ለያለፉት አስር አመታት ሐኪሞቹ ዲያቤቲክ ታይፕ ቱ የሚባለው ነገር ጠርዝ ላይ ነህ፣ ፕሪዲያቤቲን ምናምን እያሉ ያስጠነቀቁኝ ነበር። አሁን እኔም ቸላ እያልኩ ነገሩን ብዙ አላስተባቃወትም ነበር። መጨረሻ ላይ ግን በተከታታይ ሁለት ሶስት ውጤቶች ላይ ከጤናማ ከሚባለው በላይ ስለገባው ሐኪሙ ከኒና መውሰድ እንዳለብኝ ነገረኝ ማለት ነው። ይህን የደነገጥኩ እስከዛ ድረስ እውነት መስሎ አልታየኝም ነበር። መጨረሻ ላይ እኔ ብዙ ሰዎች አውቃለሁ እንደዚህ ክኒን በመውሰድ ከአመት ወደ አመት መጠኑ እየተጨመረላቸው ኋላም ወደ መርስ የገቡ ሰዎች ስለማወቅ በጣም አሰጋኝና ይሄን ነገር ያለ ክኒን ራሴን እንዴት ጥቄና ያላሻሽል እችላለሁ በሚል መንገድ በቃ ኢንተርኔት ላይ ብዙ ነገሮችን ማጥናት ጀመርኩ። መጽሐፍቶችን ማንበብ ጀምር እንደምታውቀው ኢንተርኔት ላይም ብዙ አይነት መረጃዎች አሉ። አንዳንዶቹም እርስ በርሳቸው የሚጋጩ ናቸው። ሆኖም እኔ ትክክለኛ ናቸው ብዬ ያልኳቸውን ነገሮች ማተኮር ጀመርኩ። ከዛ በማተኮርባቸው ነገሮች ላይ ኖት ምናምን ነገር መጻፍ ጀመርኩ ማለት ነው። ከዛ እንዳሉትም አንዳንዶች የሚመክሩትን ነገር ስከታተል በጥቂት ሳምንታት ውስጥ ትልቅ ለውጥ ማየት ጀመርኩ። ይህ ለውጥ ማየት የጀመርኩት ምንድነው? ሆዴ በጣም ገዝፎ ነበር። ሆዴ መቀነስ ጀመረ። ያለኝ ኃይል መጠንም በጣም እየተሻሻለ መጣ ማለት ነው። በዚህ ምክንያት የማደርጋቸው ነገሮች የኔ አይነት ብዙ ሰዎች ስላሉ ለእነሱም ሊጠቅም ይችላል በሚል መንገድ መጽሐፉን መጻፍ ቀጠልኩ ማለት ነው። የግል ተሞክሮውን ከማካፈሉ አኳያ ነው እርግጥ የጻፉት። ከዚህም ባሻገር እዚህ አውስትራሊያ መጥተው በግሎም ከተሞክሮውም ባሻገር ከልጅነት ጀምሮም ስለ ስኳር በሽታ እየሰሙ እንዳደጉም ጽፈው ነበር። የልጅነት ትውስታዎ ምንድን ነው? በተለይ ስኳር በሽታን አስመልክቶ። በትክክል ነው። እኔ ያደግኩበት ቦታ ልክ ከጎንደር ጤና ጥበቃ ኮሌጅ ኮሌጅና ሆስፒታሉ አንድ ቦታ ነው እና ቤታችንም ከዛው ፊት ለፊት ነው። አሁን ከልጅነት ጊዜ ጀምሮ ስለ ስኳር በሽታ ሰማለሁ። ምክንያቱም ይህን ላውቅ እናልሰማ የቻልኩበት ምክንያት ብዙውን ጊዜ ከአውራጃም ከወረዳዎች ከገጠር ብዙ የስኳር በሽተኛ ህሙማን ይመጡና እዛ ሆስፒታል ውስጥ መኖር ይጀምራሉ። ምክንያቱም በተለይ ነ ታይፕዋን የሚባሉ ተጠቂዎች ናቸው። ወደ ሰፈሮቻቸው ተመልሰው ህክምናውን ማግኘት ስለማይችሉ እዚህ ሆስፒታል አንዳንዶችም ስራ እየተሰጣቸው ሌሎችም ኢንሱሊን እየተሰጣቸው ምናምን መኖር ስለሚጀምሩ ከልጅነቴ ጀምሮ ስለዚህ በሽታ አውቅ ነበር ማለት ነው። አንዳንዶቹ ይህን ነገር በትክክል ሳይከታተሉት ይቀሩና በቃ ታያለህ መንገድ ላይ በቃ አንዳንዴ ሲወድቁ ሰዎቹ ደግሞ ስለሚያውቁ ወይ ስኳር ያቅሟቸው እና ይነሳሉ ምናም። ስለዚህ ይህ ምን አይነት በሽታ የሚሉት ጊዜ ከመጀመሪያው ጀምሮ ሰማ ነበር ማለት ነው። ከዛ ደግሞ ከፍ እያልኩ በሚሄድበት ጊዜ በተለይ ነው እድሜ ትንሽ በጨመረ ቁጥር ደግሞ ስለ ስኳር በሽታ ሌላ አይነት ግንዛቤ ነበር የሚሰማው። ይሄ ምንድን ነው ስኳርና ደም ግፊት የሀብታም፣ እና የደላቸው ሰዎች በሽታ ነው ምናምን የሚል ነገር ስሰማ ስለነበር በልጅነት የማውቃቸው ሰዎች በእርግጥ በዛ የምትፈርጃቸው አይደሉም እና ስለዚህ ነገር በቃ ሁልጊዜ ማለት ከልጅነት እንዳልኩ ስሰማው ስላደጉ ሰው ደግሞ ህብረተሰቡ እንደ ትልቅ ነገር ምናምን እንደ ትልቅ የጤና ቀውስ ምናምን ስለሚያየው በቃ ይፈራ። ለአንዳንዱ ይዛበትበታል በነገሩ ማለት ነው። በዚህ ሁኔታ እኔ እየሰማሁት ስላደጉ፣ መጨረሻ ላይ እኔ ላይ ደረሰ ምናምን ሲባል በጣም ነበር ደነገጥኩት። ከሆስፒታል አካባቢ ማደጌም ለበሽታው ሞር እንድሰማ እድል ፈጥሮልኛል ማለት ነው። በዚህ ላይ የሚያተኩሩት ታይፕ ዋን ይልቅ ታይፕ ቱ ላይ ነው። ያ ለምንድን ነው ወደዚህኛ ወደ ታይፕ ቱ ላይ ለማተኮር የወደዱት? አዎ እሱን የወደድኩት ምንድን ነው ይሄ ታይፕ ዋን ተብሎ የሚጠቀሰው በአብዛኛው በልጅነት ጊዜ የሚከሰት ምናምን ሲሆን በአጠቃላይ ሰውነት ኢንሱሊን አለማምረት ነው። ይሄ ምንም የግድ የግድ ኢንሱሊን መውሰድ ይኖርባቸዋል ሰዎቹ እና እኔ ግን ይሄኛውን ታይፕ ቱ የሚባለው ላይ ማተኮር የፈለግኩ አብዛኛው ታይፕ ቱ የአኗኗራችን ሁኔታ ውጤት ስለሆነ ራሳችን ብዙ ልናደርገውና ልንቆጣጠረው የምንችልበት መንገድ አለ። አሁን አንዳንዴ መፍትሄው ይሄ ነው ምናምን ብለን እንሰማለን፣ ግን በትክክል ሊሆንም ላይሆንም ይችላል። አሁን እኔ ታይፕ ቱ በሚባለው ላይ በማተኩርበት ጊዜ ምንድን ነው ለእኔ ትልቅ ለውጥ ሊያመጣልኝ የቻለው ይሄን አድርግ ይሄን አታድርግ ምናምን በሚለው ነገር ኢቭን ሁልጊዜ ወክ አደረግ ይሻልሃል ምናምን እየተባለ ብዙ ጊዜ እኔ ወክ አደርግ ነበር፣ ግን ብዙም ሰውነቴ ላይ የሚመጣ ለውጥ አልነበረም። ወክ ማድረግ ጥሩ አይደለም ማለት ሳይሆን ይጠቅማል፣ ግን ዋናው ለዚህ ነገር መዛባት መፍትሄ ሊሆን የሚችለው የአመጋገብ ዘዴ እንደሆነ ቆይቼ ነው የተረዳሁት። እና እኔ አሁን ወክ አደርጋለሁ፣ ብዙ እንቅስቃሴ አደርጋለሁ፣ ግን ተመልሼ መጥቼ ልክ ያልሆኑ ምግቦችን ስለምበላ በተለይ በካርቦ ሃይድሬት የበለጸጉ ምግቦች ምናምን ለራት በልቼ ናም ስለምተኛ ለዚህ ነው ስኳሪ በጣም ከፍ እያለ የሚሄደው እና በሰውነታችን ላይ ለውጥ። በእኔ በበኩልም በግል ያየሁት ትልቅ ለውጥ ሊያመጣልኝ የቻለ እና ጤናዬን ሊያስተካክልኝ የቻለው ያመጋገቤ እና ያኗኗሪ ሁኔታ ነው ልፈልጋለሁ የአመጋገብ ሁኔታ ሲባል ቀደም ሲል መገባቸው የነበሩ የምግብ አይነቶች ምን ነበሩ? በኋላ የምግብ አመጋገብዎን ያደረጉት ለውጥ ምን አይነት ምግቦችን በመመገብ ነው? ለምሳሌ በአብዛኛው ዳቦ ወዳለው፣ እንጀራ በላለው እና እንደዚህ እንደ ስፓጌቲ አይነት ነገሮች ምናምን እነኝህን ነገሮች በቃ በብዛት እጠቀምባቸው የምግብ አይነቶች ናቸው እና ሁሌ ደክሜ ምሮጬ ወካ አድርጌ ምናምን ዞሮ ዞሮ እነኝህን ነገሮች ስለምመገብ ስኳሬ ላይ ምንም ለውጥ አያመጣም ስኳሬ በፍጹም አይቀንስም ነበር እንደገና ደግሞ ምንድን ነው አሁን ለምሳሌ ስጋ ጥሩ አይደለም ፋት ጥሩ አይደለም ምናምን ስለሚባል አንድ ወቅት ሁሉ ቬጂቴሪያን ሆኛ ነበር ግን ምንም የመጣ ለውጥ የለም አሁን መጨረሻ ላይ እንደተረዳሁት ምንድን ነው በእኔ ላይ ለውጥ ሊያመጣ የቻለው ከነዚህ ከእንደ ስፓጌቲ ከዳቦ አይነት ነገሮች መራቆ ምናምን ትልቅ ለውጥ ሊያመጣልኝ ይችላል ይህን ለውጥ እኔ ላውቅ የቻልኩት ምንድን ነው ለሌሎችም ልመክር የምፈልገው ነገር ሁልጊዜ የራሳችን ደማችንን መለካት እንዳለብን ነው። አሁን ደሜን በምለካበት ጊዜ ልክ ለምሳሌ በስድስት ሚሊሞል ሊትር በነበረበት ጊዜ መጀመሪያ፣ ከዛ በኋላ የምመገበውን ምግብ ከተመገብኩ በኋላ ከሁለት ሰዓት በኋላ ምናምን ቴስት ሳደርግ ያ እያንዳንዱን ምግብ ምን ያህል ደሜ ላይ ለውጥ እንዳመጣ ምናምን ነገር ያሳየኛል ማለት ነው። አንዴ በጣም በሚገርም ሁኔታ ደሜ ስድስት ላይ ነበር። አሁን እስኪ ለምን አልሞክረውም ብዬ ሶስት ፍሬ ተምሮች በላው ማለት ነው እና ከሁለት ሰዓት በኋላ ራሴን በምለካበት ጊዜ ደግሞ ከስድስት ወደ ዘጠኝ ደረሰ ማለት ነው። አሁን ለእኔ እንዲህ አይነት ነገር እንደማይስማማኝ ገባኝ ማለት ነው። በተመሳሳይ ደግሞ አንዴ እንደዚሁ ስድስት በነበረበት ጊዜ ሰላጣና እንደዚህ የተጠበሰ ዶሮ ምናምን ነገር በላው ማለት ነው። ከሁለት ሰዓት በኋላ ቴስት በማደርግበት ጊዜ ቁጥሩ ከሰባት ነጥብ አምስት አላለፈም። ስለዚህ ስለ ራሴ መገንዘብ ጀመርኩ ማለት ነው። የትኛው ምግብ ይስማማኛል ወይም አይስማማኝም። የጾምና የአካል እንቅስቃሴ እንደዚሁም ጽሞና እነዚህን አንስተዋል። እነዚህ በምን መልኩ ነው የሚጠቅሙት ለአንድ የስኳር ሕመምተኛ? በትክክል ነው። አሁን ለምሳሌ ረዘም ያለ ጾም በምናደርግበት ጊዜ ሰውነታችን፣ ውስጣችን ያለውን ስኳር የመጠቀም እድል ያገኛል ማለት ነው። ካልሆነ በላይ በላይ በምንመገብበት ጊዜ እንደዚሁ በላዩ ላይ እየተከማቸ ስኳራችን ከፍ እያለ ነው የሚሄደው ማለት ነው። አሁን ስለ ጾም ምናምን ነገር ረዘም ያለ ጾም በምናደርግበት ጊዜ ትንሽ ምግብ ስለምንበላም ሰውነታችን የሚያስፈልገውን ኃይል ከተጠራቀመው ካካበተው ሀብት ይጠቀማል ማለት ነው። አባቶቻችን የሚያደርጉት ለምሳሌ የሱባኤ አይነት ነገርና በምናይበት ጊዜ ለቀናት ምንም ነገር ሳይበሉ ወይም ከአንድ ኩባያ በላይ ያልሆነ አተር ምናምን እየበሉ ነው የሚሰነበቱት ማለት ነው። ይሄ አሁን ለመንፈሳዊም ለዓለማዊም ጉዳይ ያገለግላቸዋል ማለት ነው። አሁን ከሱ ባ በኋላ እነኚህ ሰዎች በመንፈሳዊ ጉዳይም ታድሰው እንደገና በጣም ኢነርጄቲክ ሆነ ነው የሚመጡት ማለት ነው። ኃይላቸው፣ ሰው እንደታቸው፣ ሁለመናቸው በጣም ታድሰው የሚመጡበት ጊዜ ነው። አሁን ስለዚህ ጾም በተለይ ረዘም ያለ ጾም ምናምን ከመንፈሳዊ ጥቅሙ በላይ ደግሞ ለአካላዊና ለዓለማዊ ለጤንነታችን ጠቃሚ ነገር ነው ማለት ነው። አንደኛ በእርግጥ በአማርኛ መጽፎ ለአማርኛ ቋንቋ ተናጋሪዎች እና አንባቢዎች ሊያግዝ ይችላል። ከዛ ባሻገርስ በጥቅሉ የእርስዎ ምክረ ሀሳብ ምን ይሆናል? ምንድን ነው? ይሄን ነገር በምጽፍበት ጊዜ የምናስብ አጠር ያለ ነገር የተጨመቀ ነገር ባገኝ ኖሮ ከመቶ ሰዓታት በላይም ይሄን ነገር ሪሰርች ለማድረግ አላሳልፍም ነበር። ግን ምንድነው ብዙ አይነት ኢንፎርሜሽኖች አሉ ኢንተርኔት ላይ እነኝህ ሁሉ ኢንፎርሜሽኖች ምናምን ተጨምቆ በአጭሩ ሰው ጊዜ ሳያጠፍ አሁንች መጽሐፍ እኔ ከብዙ ነገር ላይ ለማተኮር ሳይሆን በስኳሩ ላይ ብቻ እንደ አተኩሬ ሰው በቀላሉ አንድ ሰዓት እስከ አንድ ሰዓት ተኩልችን ነገር አንብቦ ውስጧ ላይ ደግሞ ለአንድ ሳምንት እንደ ቻለንጅ እንደ አለ እንደ መፈተኛ ማለት ነው ሜኒ አዘጋጅቻለሁ። የአንድ ሳምንት ሰው ይሄን አንድ ሳምንት በሚጠቀምበት ጊዜ በራሱ ላይ እንዴት ለውጥ ሊያመጣ እንደሚችል ነው። አሁን ይሄን መጽሐፍ የሰጠኋቸው ቤተሰቦች እና ጓደኞቼ በጣም በሚገርም ሁኔታ ነው። አንድ ሳምንት ተከታትለው ወንዶቹ በተለይ ከቀበቷቸው አንድና ሁለት ቀዳዳ ዝቅ ማለት ጀመሩ። ክብደታቸውም ከሶስት ከአራት ኪሎ ቀነሰ እና በጣም የሚያስገርም ውጤት የታየው ማለት ነው። ሰው ይሄን ነገር ቢሞክረው እዛው ላይ ደግሞ በቀላሉ ነገር ስለጻፍኩት ማለት ነው። ለአንድ ሳምንት ለመጀመሪያ ቀናት ትንሽ ረሃብ ሰው ሊሰማው ይችላል። ምክንያቱም ከለመደው ያበላል ዘዴ ለየት ሲል ግን በሁለት በሶስት ቀን ይለመዳል ማለት ነው። ግን በአንድ ሳምንት ውስጥ ትልቅ ለውጥ በሰውነታችን ላይ ማየት እንችላለን። እኔ በአጭሩ አቅርቤዋለሁ ማለት ነው። በጣም ጠቃሚ እንደሆነ ይሰማኛል። እንግዲህ እንደዛ ነው ማሰበው። እኔ እርሶ የሕክምና ባለሙያ ሳይሆን ከግል ተሞክሮ እና ከጥናቶ ተነስተ ነው ይህን የጻፉት። አቶ ሳሙኤል ገብረ መስቀል ያልታወጀው ወረርሽኝ የስኳር በሽታ ታይፕቱ መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን። ካሳሁን በጣም አመሰግናለሁ። የአንተን ፕሮግራሞች ብዙውን ጊዜ በተለይ ቃለመጠይቆችን አዳምጣለሁ እና በሁለት ነገር በጣም አደንቃለሁ። አንደኛ የምታቀርባቸው ፕሮግራሞች በጣም ሚዛናዊ ናቸው። ሁለተኛ መልሶች ለማግኘት ሰዎችን የምጠይቅበት መንገድ በጣም አክብሮት ያለው እና ስነ ምግባር የተላበሰ ነው። በዚህ በጣም ላደንቅ እወዳለሁ። አመሰግናለሁ። ለሚኖሩ ሰዎች መጽሐፉ ሁለት ቦታ ይገኛል። ወደ ሳውዝ ኢስት አካባቢ ያላችሁ ሰዎች ዳንዲኖግ ማለት ነው። እዚህ ሀፊ ሱቅ መቶ አስራ አራት ፎስተር ስትሪት ዳንዲኖግ አሉ የተወሰኑ ኮፒዎች። ፉድስክሬ ደግሞ ሀበሻ ግሮሰሪ ሀያ ስድስት ፍሬንች ስትሪት ፉድስክሬ፣ እዛም የተወሰኑ ኮፒዎች አሉ። ብታነቧቸው እና ብትጠቀሙባቸው በጣም ደስ ይለኛል። ፊድባኳችንም እንደዚህ ደግሞ ብትነግሩኝም በጣም ደስ ይለኛል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሐሪክን ይጎብኙ።